የኢትዮጵያ ጠቅላይ አቃቤ ሕግ ያቀረበባቸውን ክስ ካቋረጠላቸው 62 እስረኞች መካከል አምስቱ ዛሬ ተለቀዋል። በእነ መቶ አለቃ ማስረሻ ሰጤ የክስ መዝገብ ከተካተቱት መካከል የልብ ሕክምና ባለሙያው ዶክተር ፍቅሩ ማሩ፣ አግባው ሰጠኝ፣ ሲሳይ ባቱና ከበደ ጨመዳ ከእስር መለቀቃቸውን አቶ አግባው ሰጠኝ ለዶይቸ ቨለ አረጋግጠዋል። አሁን ያው ክስ ተቋርጦ እንደተፈጠነ ነው የሰማ ነው። በቃጠሎ ከተከሰስነ ከሰላሳ ስምንት ሰዎች መካከል አሁን እኔ ዶክተር ፍቅሩ ማሩ፣ ቶ ቀበደ ጨመዳና አንድ ሲሳይ ባቱ የሚባል ልጅ ተፈተናል ዛሬ። የልብ ህክምና ባለሙያው ዶክተር ፍቅሩ ማሩ በዛሬው ዕለት ለስዊድን የቴሌቪዥን ጣቢያ በስልክ በሰጡት አጭር አስተያየት ከእስር በመፈታታቸው ደስተኛ መሆናቸውን ገልጸው አገሬ ወደሚሏት ስዊድን ለመመለስ ማሰባቸውን ተናግረዋል። የሙስናና የሽብር ክሶች ቀርበውባቸው ለአምስት ዓመታት በእስር የቆዩት ዶክተር ፍቅሩ ዛሬውኑ ወደ ስዊድን ኤምባሲ ተጉዘዋል። መቀመጫውን ከኢትዮጵያ ውጭ ላደረገው የኢሳት ቴሌቪዥን በሰጡት ቃለ መጠይቅ ሳቢያ ተከሰው እስር ቤት የነበሩት አቶ አግባው ሰጠኝ በቅሊንጦ ማረሚያ ቤት ቃጥሎ ሳቢያ ሰብአዊ ክብርና ሞራል የሚነካ ድርጊት ተፈጽሞብናል ሲሉ ይናገራሉ። እኛ ቅሊንጦ ቃጠሎ ሲቃጠል እኔ ከጨለማ ቤት ወጥቼ ወደ ዞን አንድ የሚባለው ቅሊንጦ ማረፊያ ቤት ነበርኩ። ያው ራሱ ማረሚያ ቤት ኃላፊዎች በፈጠሩት ችግር የቅሊንጦ ማረሚያ ቤት ተቃጥሎ ዞን ሁለት የሚባለው ቦታ ላይ ወንድሞቻችን እሳት ተቃጥሎባቸው በእሳት የሞቱት በጥይት የተገደሉትን አዞረ ሬሳቸውን ወደ እሳት በመጨመር አቃጥለው እኛን በማናውቀው ክስ አላችሁበት ብለው እኛን ዶክተር ፍቅሩን ጨምረው እነ መቶ አለቃ ማስረሻ ከሌሉበት ማግለያ ቤት ወይም ጨለማ ቤት የነበሩበት ቦታ ላይ እነሱ ሁላ ወጥተው ያው እንደምታውቁት በሸዋሮ ቤት ምርመራ ጣቢያ ብለው ከፍተው ከፍተኛ የሆነ ስቃይ ካደረሱብን ሰብአዊ ክብራችን፣ ሞራናችን የሚነካ ነገር እዛ አስጠቃቂና ሞራንን ክብርን የሚነካ በተዋረደ አያያዝ በግዞት ካቆየን በኋላ አምተው ያን ክስ እንደምታውቁት አሸክመውን አሽክመን ቆይተናል። አቶ አግባው ተፈጽሞብናል የሚሉት ድብደባና ስቃይ በሸዋሮቢትና ቤትና በዘዋይ በሚገኙ የማረሚያ ቤቶች ጭምር ነው። የኛ የስር ጊዜ ኮ በጣም ስር አይደለም፣ የግዞት ስቃይ ኑሮ ነው በኛ ያሳለፍነው የስር ጊዜ ሰው ልጅ ራቁታችን የተገረፍንበት ማረሚያ ቤት ነው። እየተንከባለን ውሃ እየተረከፈከፍንብን ስንደበደብ የነበረበት ማረሚያ ቤት ነው። በብሔራችን፣ በአመለካከታችን እየተመረጥነ በተለያየ ጊዜ በሸዋሮቢት በዙዋ እየተወሰድን ከፍተኛ ድብደባ እና ስቃይ የደረሰብን ሰዎች ነው። የፌዴራል ጠቅላይ አቃቢ ሕግ ግንቦት ሶስት ቀን ሁለት ሺ አስር አመተ ምህረት ዶክተር ፍቅሩ ማሩ እና አቶ አግባው ሰጠኝን ጨምሮ በስልሳ ሁለት ኢትዮጵያውያን ላይ ያቀረበውን ክስ ማንሳቱን አስታውቋል። ከእነዚህ መካከል አምስቱ በኢትዮጵያ የእስልምና እምነት ተከታዮች እንቅስቃሴ ወቅት ታስረው የነበሩ ናቸው። ጠበቃ ሰኢድ አብዱራህማን የአምስቱ ደንበኞቻቸው መፈቻ ለማረሚያ ቤት መድረሱን ለዶቸቨል አረጋግጠዋል። አቡበከር አህመድ ጉዳይ ጋር ተያይዞ ታስሮ ነበር፣ በሙስሊሞች እንቅስቃሴ ከዛ በኋላ በዚ በቃጠሎ ተከሰቱን ያሉት ያንን ክስ ስለጨረሱ ጥፋቱን ስለጨረሱ ወይም ማለቀቅ ብቻ ነው የሚቀራቸው። ትናንት ይቺ ያናግሬያቸው ነበረ፣ ዛሬ እንደሚፈቱ ነው። መፈቻው ትናንትን የገባውን ሲሊንጦ ማረሚያ ቤት። ጠበቃ ወንድሙ ኢብሳ በበኩላቸው ሰላሳ አራት ገደማ ደንበኞቻቸው እንደሚፈቱ ተስፋ አድርገዋል። እኔ ካስኳቸው ጉዳዮች አጠቃላይ አራቱ ልጆች በነፍስ ጉዳይ እንዲከላከሉ ከተደረጉት ውጭ ሰላሳ አራቱም ዛሬ ነገ፣ ከፍ ብል እስከ ሮብ ድረስ ይለቀቃሉ ብዬ ሙሉ በሙሉ ነው ማምነው። በቂሊንጦ ማረሚያ ቃጠሎ ሰበብ በተመሳሳይ የክስ መዝገብ የተከሰሱት መቶ አለቃ ማስረሻ ሰጤና ፍቅረ ማርያም አስማማው አሁንም እስር ላይ ናቸው። አቶ አግባው እንደሚሉት መቶ አለቃ ማስረሻ ሰጤን ጨምሮ በርካታ ተከሳሾች አሁንም ጨለማ ቤት ይገኛሉ። እነ መቶ አለቃ ማስረሻ እነ ፍቅረ ማርያም አስማማው እነ አሸናፊ አካሉ እና አስራ ሁለት ሰዎች በጠቅላላ ለይተው ወደ ዝዋይ ሊወስዳቸው ነበር። በባለፈው በሰኔ ወር ሁለት ዘጠኝ ዓመተ ምህረት እኛን ሀያ አንድ ሰዎች ዝዋይ ይወስደው ለሰባት ቀን በላይ ራቁታችን እያንከባለሉ ጠዋትና ማታ ሲገርፉ እንደነበረው አይነት እንደዚ ያደረጉ እነሱ ሊወስዱ ሲል ታራሚው አንወሰድም ሰድን አይነት ነገር ነበር። ከዛም በኋላ በቃ እንደዛ ከተረጋጋ በኋላ መጥተው ወደ በጣም በከፍተኛ አስቸጋሪ ሁኔታ ባፈና ወንድሞቻችን ለይተው ወስደው አሁን ማግለያ ቤት የጨለማ ቤት በስቃይ ቦታ I not anything.